ማህደረ ዜና ኤርትራ ከኢትዮጵያ ነፃ የወጣችበትን ወይም የተገነጠለችበትን ሰላሳኛ ዓመት ዛሬ አክብራለች። ኢትዮጵያ ደግሞ ያኔ የአስመራና የአዲስ አበባ አብያተ መንግስታትን በተቆጣጠሩት ኃይላት አገላለጽ ከደርገ ኢሰፓ አገዛዝ ነፃ የወጣችበትን ሰላሳኛ ዓመት የፊታችን አርብ ታስባለች። ለኤርትራና ለኢትዮጵያ ነፃነት ላሉት መከፋፈል ለደርግ ስርዓት መውደቅም የጋራ ግንባር ፈጥረው በትንሽ ግምት 17 ዓመታት የተዋጉት ኃይላት ባድመ ላይ ሌላ ጦርነት ከገጠሙ ደግሞ ሃያ አንደኛ ዓመታቸውን ደፈኑ። ሁሉም የሆነው ግንቦት ላይ ነበር። ደርግን ከማዳከም ኤርትራን እስከ መገንጠሉ ከየጦርነት ግጭቱም እስከ እርቅ ድርድሩ የኢትዮ ኤርትራን ፖለቲከኞች ስትረዳም፣ ስትቃወም፣ ስትደግፍ፣ ስትነቅፍ ዓመታት ያስቆጠረችው ዩናይትድ ስቴትስ ዘንድሮ ግንቦትም በሁለቱ ሀገራት ባለስልጣናት ላይ በቀድሞዎቹ የኢትዮጵያና የትግራይ ገዦችና በአማራ ክልል የጸጥታ ኃይል አዛዦች ላይ ማዕቀብ ጣለች። ትናንት የማዕቀቡ ምንነት፣ ምክንያት፣ ፍትሐዊነቱ የአፍታ ዝግጅታችን ትኩረት ነው። ለሁለት እንግዶቻችን አራት ጥያቄዎች እናነሳለን። የብሊንከን ማስጠንቀቂያ፣ የኩን መልእክት፣ የፌልትማን ዲፕሎማሲ አጉዞ አጉዞም እዚህ ላይ ደረሰ። ማዕቀብ ዋና ሰበቡ የትግራይ ክልልን የጎዳው ጦርነት ነው። የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት እንደጻፉት ትግራይ ውስጥ ያለው ቀውስና የኢትዮጵያን ሉዓላዊነት ብሔራዊ አንድነትና የግዛት አንድነትን የሚያሰጉ ሌሎች አደጋዎች ዩናይትድ ስቴትስን በእጅጉ ያሳስቧታል ይሁንና የትግራይን ክልል ያወደመውን ጦርነት በሰላማዊ መንገድ ለመፍታት ተፋላሚ ኃይላት የወሰዱት ሁነኛ እርምጃ የለም ይላሉ ሚኒስትሩ ዓለም አቀፉ ማህበረሰብ እርምጃ የሚወስድበት ወቅቱም አሁን ነው አሉ። አክለው ብሊንከን ዓለም አቀፍ ማህበረሰብ ያሉት ወገን የሚያደርገውን በእርግጥ ላሁኑም አናውቅም። መንግስታቸው ግን በኢትዮጵያና በኤርትራ መንግስታት ባለስልጣናት በየጦር አዛዦች መደበኛ ያልሆነ ባሉት የአማራ ክልል ኃይል አዛዦችና በህዝባዊ ወያኔ ሐርነት ትግራይ ህወሓት ኃይል አዛዦችና አባላት በየቅርብ ቤተሰቦቻቸውም ላይ የመግቢያ ፈቃድ ወይም የቪዛ እገዳ ጥሏል። ዩናይትድ ስቴትስ ምግብና መድኃኒትን ከመሳሰሉ የሰብዓዊ እርዳታዎችና ለዲሞክራሲያዊ ስርዓት ግንባታ ይጠቅማሉ ከምትላቸው ድጋፎች ውጪ ለኢትዮጵያ የምትሰጠውን የምጣኔ ሀብት የጸጥታና የወታደራዊ ድጋፍም ማቆም አለች። ዩናይትድ ስቴትስ ለአፍሪቃ ሀገራት ከምትሰጠው እርዳታ ከፍተኛውን የምታገኘው ኢትዮጵያ ነበረች፤ በዓመት እስከ አንድ ቢሊዮን ዶላር ይደርሳል። እርምጃው የኢትዮጵያን ግጭት፣ ጦርነት ለማቆም ተገቢ ይሆን? በኪል ብሪታንያ ዩኒቨርሲቲ የህግ ረዳት ፕሮፌሰርና የፖለቲካ ተንታኝ ዶክተር አወል ቃሲም አሎ የአውሮጳና የዩናይትድ ስቴትስ መንግስታት ትግራ ውስጥ ይፈጸማል ያሉት የሰብአዊ መብት ጥሰት እንዲቆም የኤርትራ ጦር ከኢትዮጵያ እንዲወጣም ጦርነቱ በሰላማዊ መንገድ እንዲፈታም ያላሰለሰ ያሉትን ጥሪ ጥረትና ግፊት ሲያደርጉ መክረማቸውን ይዘረዝራሉ። እናም ተገቢ ነው ባይ ናቸው። መንግስት የአሜሪካውም ሌላውም የዓለም አቀፍ ህብረተሰብ ሲያደርጋቸው ለነበሩት ጥሪዎች ያደረገው ምላሽ በቂ ባለመሆኑ ወደዚህ እርምጃ ተገደን ሄደናል ነው የነሱ ፖዚሽን። አይ ቲንክ ችግሮቹ እንዳሉ ሁላችንም የምናየው ነው። የኢትዮጵያ መንግስትም እነዚህ ችግሮች እንዳሉ ተገዶም ቢሆን ከጊዜ በኋላ ያመነበት ሁኔታ ነው ያለው። አይ ቲንክ የኢትዮጵያ መንግስት በዓለም አቀፍ ደረጃ የተቀበላቸውን ያጸደቃቸውን ህጎችና ስምምነቶች ተግባራዊ ማድረግ መቻል አለበት። ተግባራዊ የማያደርግ ከሆነ እነዚህ አይነት ጫናዎች መደረጋቸው እኔ ተግባቢነት አለው ላለው። በብራስልስ ቤልጂክ የዶች ቬለ ዘጋቢ ገበያው ንጉሴም ልክ እንደ ዶክተር አወል ሁሉ ምዕራባውያን መንግስታት እስካሁን ተከታታይ ግፊትና ጥረት ማድረጋቸውን ይጠቅሳል። ማዕቀቡን ግን እጅ መጠምዘዣ ነው የሚለው በፍጹም ተገቢ አይደለም። ይሄ ማዕቀብ ወይም ከዚህም ቀደም እነዚህ አሜሪካም ሆነ የአውሮፓ ህብረት የሚያደርጉት ማዕቀብ ብዙ ጊዜ ከእነሱ ጋር የሚሰራው ኃይል በማይስማሙበት ወይም ባልተግባቡበት ወቅት የእጅ መጠምዘዣ መሳሪያ ነው። ሰበቡ ሰብአዊ መብት ሊሆን ይችላል። አሁን እንደተገለጸው፣ ግን ዋናው ነገር ከእነዚህ መንግስታት ጋር ያላቸው ግንኙነት እነሱ ባሉት መልኩ ሳይሆን ሲቀር ይሄንን አይነት የእጅ መጠምዘዣ በመጠቀም ወደ እነሱ ወደሚመጡበት ክብ ለማምጣት የሚደረግ ጥረት ነው። የአውሮፓ ህብረት ባለፈው መጋቢት በኤርትራ የስለላ ወይም የደህንነት ባለስልጣናት ላይ ተመሳሳይ ማዕቀብ ጥሎ ነበረ። የአሜሪካ ውጭ ጉዳይ ሚኒስትር ዓለም አቀፉ ማህበረሰብ ሲሉም የአሜሪካን አቋም ቀድመው የሚጋሩት የአውሮፓ ሀገራትን ማለታቸው እንደሆነ ለብዙዎች እንግዳ አይደለም። የአሁኑ ማዕቀብ ምናልባት አውሮጶች የጀመሩት አሜሪካኖች የደገሙት ምናልባትም አውሮጶች የሚያሰልሱት ይሆን ይሆን? የሁለቱም ተጠያቂዎቻችን መልስ ተመሳሳይ ነው። ከዶክተር አወልን ጀምር። ያው አሜሪካኖቹ እንደሚታወቀው የተለያዩ ተቋማት፣ የኢኮኖሚም ሆነ የፖለቲካ ተቋማት የዩናይትድ ኔሽንስ በተለያዩ መልቲላትራል ትሬዲንግ የንግድ ተቋማት ውስጥ ያላቸው ሚና ቀላል አይደለም። አንድ ፖለቲካዊ እርምጃ ለማንኛውም ምክንያት ቢሆን ማራመድ በሚፈልጉበት ጊዜ እንደ መንግስት የሚወስዱት ብቸኛ እርምጃ ብቻ ሳይሆን ውጤት የሚያመጣው በአብዛኛው ጊዜ ከተለያዩ አካላቶች ጋር የሚሰሩትን ስራ ነው፣ ኢሮፒያን ዩኒየንን ጨምሮ በነሱ በኩልም እርምጃ እንዲወሰድ የሚያደርጉት ጫና ነው ብዙ ጊዜ ለውጥ የሚያመጣው አውሮፓያኖቹ እንደ ኢትዮጵያ አይነት ስትራቴጂካሊ ወሳኝ የሆነ ሀገር ላይ እርምጃ ከመውሰዳቸው በፊት ከአሜሪካኖቹ ብዙ ጊዜ የሚጠብቁት ሲግናል አለ፣ የሚጠብቁት ምልክት አለ። እርምጃ ለመውሰድ ዝግጁ እንደሆኑ አይ ቲንክ በቂ የሚያመላክት ነገር ሲናገሩ ቆይቷል። በመግለጫም አይ ቲንክ እርምጃ በመውሰድም አሁን አሜሪካኖቹ የወሰዱት እርምጃ አይ ቲንክ ለአውሮፓውያኖችም ግልጽ የሆነ ሲግናል ምልክት የሚሰጥ ነው። ገበያውም አውሮፓና አሜሪካ ተናቦ ነው የሚሰራው ይላል አውሮፓች ተመሳሳይ ማዕቀብ መጣላቸው የማይቀር ነው። እየተናበቡ ነው የሚሰሩት። ባለፈው ለምሳሌ የአውሮፓ ሕብረት በኤርትራ የጸጥታ የዚህ ኢንቴሊጀንስ ክፍልና እንደውም በኃላፊው ጀነራል አብርሃ ካሳ ላይ ማዕቀብ ጥለዋል። አሁን በአሜሪካ የተደረገውም የዚህ የማዕቀብ ሂደት ከዛ ጋር ማች የሚያደርግ ነው። የኢትዮጵያ መንግስት ደጋፊዎች ሰሞኑን በሚያሰራጯቸው መልእክቶቻቸው የአሜሪካው ፕሬዚደንት የጆ ባይደን አስተዳደር በኢትዮጵያና በኤርትራ መንግስታት ላይ ጠንካራ ግፊት ያደረገና ትናንት የወሰደውን እርምጃ ለመውሰድ የሚዝተው አስተዳደሩ በፕሬዚደንት ቢል ክሊንተንና በፕሬዚደንት ባራክ ኦባማ ዘመነ ስልጣን ስልጣን ላይ በነበሩ ፖለቲከኞችና ዲፕሎማቶች ስለተሞላ እነዚያ ባለስልጣናት ደግሞ የህወሀት ወዳጆች፣ የሻዕብያ ጠላቶች ስለነበሩ ነው ብለው ይከራከራሉ። የዶክተር አወል አስተያየት የአሜሪካ መርህ በባለስልጣናቱ ፍላጎት ብቻ አይመራም አይነት የሚል ነው። ኢትዮጵያ ላይ አሁን እየተካሄደ ያለው ጦርነት ለኢትዮጵያ መፍትሄ ሊሆን አይችልም፣ መፍትሄው ፖለቲካዊ ውይይት ነው ብሎ ሲከራከሩ የነበሩ ግለሰቦች ሁሉም የቲፒኤልኤፍ ተላላኪዎች ተብለው የተፈረጁበት ሁኔታ አጁንታ የጁንታ ደጋፊ ዛሬ ስልጣን ላይ ያለው መንግስት እኮ ቲፒኤልኤፍ ስልጣን ላይ በነበረበት ጊዜ የዛ ስርዓት አካል ነበረ ያንን ስርዓት ኢኔብል ሲያደርግ ያንን ስርዓት ውጭ ወጥቶ ዲፌንድ ሲያደርግ የነበረ አካል ነው። ከጠቅላይ ሚኒስትሩ ምክትል ጠቅላይ ሚኒስትር እስከ ታች ድረስ ዘጠና ስምንት ፐርሰንት ምናምን የሚሆነው የዛው ስርዓት አካል ነበረ። በአለም አቀፉ ህብረተሰብ አካባቢ የኤርትራን አይነት መንግስት እስከ ዛሬ ድረስ ምርጫ አካሄደው የማያውቅ ህገ መንግስት የሌላት ግልጽ በግልጽ ምርጫ አያስፈልግም ብሎ ለዓለም የሚናገር ግለሰብ እሱን ጓደኛ አድርጎ ሌሎችን መግፋት ጠቃሚ አይደለም የሚሉ ኃይሎች ሁሉ የቲፒኤልኤፍ ደጋፊ እየነበሩ እነዛ የተለያየ ሲንተዚ ከዛ ስርዓት ጋር ያላቸው ስለሆኑ ነው የሚል የራስን ችግር ከመጋፈጥ ይልቅ ሊታመን ይችላል የምትለውን አይነት መንገድ ፈልገ ያንን ችግር ኤክስተርናላይዝ የማድረግ አይነት ባህሪ ነው። እውነታው ግን ኢትዮጵያ ላይ እየተደረገ ያለው ነገር በፍጹም ለሰው ልጅ ሕሊና ተቀባይነት የሌለው ኤክስትሪምሊ በጣም ሾኪንግ የሆነ ተግባር ነው። አሁን እኮ ትግራይ ላይ ጦርነት እየተካሄደ ነው። ኦሮሚያ ውስጥ አሁን ብታይ ቅርብ ጊዜ ያደያየ ነው። የሰው ልጅ ጥፋተኛ ነህ ተብሎ በመንግስት የጸጥታ አካላት ከተያዘ በኋላ ከተማ ውስጥ እየሄደ ጥፋቱን እንዲናዘዝ እየተደረገ በአደባባይ እየተረሸነበት ሁኔታ ነው እያየን ያለ ነው። ይሄንን ያለምንም እፍረት እንደዚህ አይነት ግለሰብ ተይዞ ነፃ እርምጃ ተወስዶበታል ብሎ በግልጽ የሚናገር መንግስት ነው። ዛሬ አሜሪካኖቹ ይሄንን የሚሉት የእኛ መንግስት ችግር ስላለበት ሳይሆን ከቲፒኤልኤፍ ጋር ለየት ያለ ቁርኝነት ያላቸው ጓደኝነት ያላቸው ግለሰቦች እዚህ መንግስት ውስጥ ዶሚናንት ስለሆኑ ነው እያሉ ያሉት። ምናልባት ሊኖሩ የሚችሉ ይሆናል። የመንግስት ፖሊሲ የአሜሪካን መንግስት ፖሊሲ ግን እነዚህ የቲፒኤልኤፍ የምትሏቸው የድሮ ጓደኞች እዛ ውስጥ ስላሉ በእነሱ ሙሉ በሙሉ ዶሚኔትድ ሆነው ምንም ነባራዊ ሁኔታ መሬት ላይ ሳይኖር መንግስት እንደ ኢትዮጵያ ያለን ስትራቴጂክ አላይ ፓርትነር እንደዚህ አይነት እርምጃ ሊወስድ ተንቀሳቀሰ፣ ሄደ ማለት የማይሆን ነገር ነው። ገበያው ንጉሴም የባይደን አስተዳደር ባለሥልጣናት የህወሀት ወዳጆች መሆናቸው ከታወቀ የነሱን ፍላጎትና እምነት ለማስቀየር የኢትዮጵያ መንግስት ባለስልጣናት ያደረጉትን ጥረት እስከየትነት ያጠያይቃል። የጥረቱ ውስንነት ማረጋገጫው ደግሞ ገበያው እንዳለው የአሜሪካኖች እርምጃ ነው። የኢትዮጵያ መንግስት ይሄ ማዕቀብ እንዳይጣል ለማሳመን ወይም ደግሞ ቢያንስ እንዲዘገይ ለማድረግ የሚያስችሉ በቂ እውነታዎች ያሉት ነበርም የታወቀ ነው። እንዳልከው ሊያምኖ የማይፈልጉ ባለስልጣኖች በባይደን አስተዳደር መኖራቸው የታወቀ ነው። ግን ከዛ በመለስ እንዳልከው የኢትዮጵያ መንግስት እነሄን ሁኔታ በመገንዘብ እነዚህ ባለስልጣኖች ሊያምኑ የማይፈልጉት ባለስልጣኖች እንዲያምኑ ሊገደዱ የሚችሉበትን መንገድ ለምሳሌ፣ ህብረተሰቡን በአውሮፓ ህብረትም ይሁን በአሜሪካ መንግስቱ ያሉትን የሰብአዊ መብት ድርጅቶች ወይም ገለልተኛ አካዳሚሻኖችም ህዝቡንም በአጠቃላይ እየተከናወነ ያለው እውነታው ከዚህ ቀደም ከነበረው ስርዓት ጋር ግንኙነት ያላቸው ሰዎች የሚሉት ሳይሆን ያለው እውነታ ይሄ ነው ብሎ ማሳየት በተጨባጭ ያስፈልጋል። ዩናይትድ ስቴትስ በኢትዮጵያና በኤርትራ ላይ ማዕቀብ የጣለችው የፍልስጤማ ግዛት ጋዛ እስራኤል ከአየር ከምድር ካዘነበችባት እቶንና ፍላጻ ተንፈስ የነዋሪዎቿ እልቂት፣ ፍጅት፣ ጩኸት፣ ስቃይ፣ ሽሽት፣ ገለል ላፍታም ቢሆን ቀለል ባለ ሳልስት መሆኑ ነው። የፍልስጤሙ ደፈጣ ተዋጊ ቡድን ሐማስ እስራኤልን በአብዛኛው በጓዳ ሰራሽ ሮኬት በመምታቱም የአሜሪካንን እጅግ ዘመናዊ ጦር መሳሪያ የታጠቀው የእስራኤል ጦር በሰላማዊ ፍልስጤሞች ላይ ሳይቀር አስራ አንድ ማአልት ወሌት ቦምብ ሚሳኤሉን ሲያጎርፍ፣ እስራኤልን የደገፈችው አሜሪካ ለኢትዮጵያ ጦርነት መቆም ይህን ያክል የተጨነቀችው በእርግጥ አሜሪካኖች ኢትዮጵያውያንን ከፍልስጤሞች በላይ ስለሚወዱ ይሆን? አይ ቲንክ ዩ ር አብሶሉትሊ ራይት፣ እዚ ጋር አሜሪካኖቹ ከእስራኤል እና ፓለስታይን ጋር በተያያዘ እስራኤል እንደ አገር ከተቋቋመችበት ከአስራ ዘጠኝ አርባ ስምንት እና አውሮፓውያኖቹ አቆጣጠር ጀምሮ አሜሪካኖቹ በሳሎቹ በኩል ሆነው በዩናይትድ ኔሽንስ፣ በሌላ መድረኮችም የእስራኤልን የፖለቲካ ጥቅም መደገፍ ብቻ ሳይሆን ፕሮሞት የማድረግ አንዳንድ ጊዜ አገሮችን አስገድደውም ለእዝራኤል ፈረብል የሆነ የፖሊሲ አቅጣጫ እንዲወስዱ ሲያደርጉ ቆይቷል። ይሄ ምንም ጥያቄ የለውም። በቅርብ ጊዜ ያየነውም የባይደን መንግስት ሲሪየስ በሆነ መልኩ እንኳን ጦርነቱ ይቁም ማለት ያልቻለ ከዛ አንጻር የሚነሳው የአሜሪካ አሜሪካ መንግስት ሰብአዊ መብት ላይ እና የፍትህ ጉዳይ ላይ ያለው ፖዚሽን ከንሲስተንት አደለም ሂፖክሪሲ ነው የሚለው ክሪቲዝም በጣም ትክክል ነው፣ በጣም ትክክል ነው። ይሄ ማለት ግን ኢትዮጵያ ላይ የያዙትን አቅጣጫ ስህተት ነው ማለት አደለም። ጉልበት ያለውንና ኃያል የሆነን ኃይል እንግዲህ ሞራል አለህ የለህም ማለት የምችላለን ወይ ነው እንጂ ጥያቄው በምንም ተአምር እንደውም የነዚህ ኃይሎች ጉልበትም እያላቸው ኃይሉም እያላቸው ቅንጣት ያህል የሞራልና የልዕልና ለማሳያታቸው በተለያየ ሁኔታ የታየ ነው። እንዳልከው ጋዛ ውስጥ እኮ የተካሄደውን ከተማ እየወደመ እኮ የአውሮፓ ሕብረት ሚኒስትሮች ጦርነቱን በማውገዝ እንኳን ሊስማሙ አልቻሉ። ሀማስን አውግዘው ሀማስን አውግዘው ሊያወግዙ ይችላሉ። ሀማስን አውግዘው እስራኤልን ግን ሳያወግዙ፣ በዛም ላይ ተስማምተው አንድ ውሳኔ እንኳን ሊያሳልፉ አልቻሉ። ስለዚህ በምንም ተአምር በየዕለት ተዕለት ውስጥ የሚደረጉት የምዕራባውያን እንቅስቃሴ ቅንጣት ያህል ፍትሐዊነት እና ሞራላዊነት የለውም። ይሄንንም በራሳቸው ያሉ ምሁራንም ፖለቲከኞችም ያውቁታል። የኢትዮጵያ መንግስት አጽፋን እንዲነግሩን የሀገሪቱን ጠቅላይ ሚኒስትር ጽህፈት ቤትና የውጭ ጉዳይ ሚኒስቴር ባለስልጣናትን በስልክ ለማግኘት እስከ ዛሬ ቀትር ድረስ ሞክረን ነበረ። እንደተለመደው ስልካቸውን አያነሱም። የውጭ ጉዳይ ሚኒስቴር ቃል አቀባይ ጽፈት ቤት በፌስቡክ ገጹ ባሰፈረው ባለ ሁለት ገጽ የእንግሊዝኛ ጽሑፉ እንዳለው ግን የአሜሪካኖች እርምጃ ለኢትዮጵያ አሳዛኝና ተቀባይነት የሌለው ነው። መግለጫው የኢትዮጵያና የዩናይትድ ስቴትስ ግንኙነት ታሪካዊና በወዳጅነት ላይ የተመሰረተ ይለዋል። ለዚህ ግንኙነትም ኢትዮጵያ ትልቅ ስፍራ ትሰጣለች። አከለ። መግለጫው ማዕቀቡ ግን የሁለቱን ሀገራት የረጅም ዘመን ጠቃሚ ግንኙነት በእጅጉ የሚጎዳና በጣም አሳዛኝ ነው ብሎታል። ዩናይትድ ስቴትስ በኢትዮጵያና በኤርትራ ባለሥልጣናትና በቤተሰቦቻቸው ላይ የጣለችው የቪዛ ማዕቀብ የሚጸናበት ጊዜ ማዕቀቡ የሚመለከታቸውን ባለሥልጣናትና የቅርብ ቤተሰቦቻቸውን ዝርዝር ማንነት አልጠቀሰችም። កាសម ഹമ്മ តនីចរះស្សម្បាន